የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ዝግጅታችን ጀመረ። ሸዋሮቢት በመንግስትና ፋኖ ታጣቂዎች ውጊያ ከእንቅስቃሴ ታቅባለች። ከባድ መሳሪያ ሃያ ሦስት ይተኮሳል። ለህዝቡ ቤት ላይ ነው የሚያርፈው። በከባድ መሳሪያ ብዙ ንጹሀን ተጎድቷል። አሁን አንዳንድ ቦታ ላይ ቤትን ላይ ያረፈበት ሁኔታ ነው ያለው። የኢትዮጵያ ነገር የሚያሳዝን ነው። ስምንት ቀኑ ሰው አይወጣም በእግር ነው ያውም አይወጣም ሲወጣም ቀደም ሲል ቀጠላችሁት የሸዋ ሮቢት ከተማ ነዋሪዎች ናቸው። ሙሉ ዝግጅቱ በአብዬ ደስ ይቀርባል። እነዚህና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በምሽቱ ዝግጅታችን አካተናል። ሰኞ የካቲት 25 2016 ዓ ም ሰላም ጤና ይስጥልን እንደምናመሻችሁ፣ አድማጮቻችንና ተመልካቾቻችን አስማማኝ ነው ነኝ ምሽቱን ሳስተናግዳችሁ ከእናንተ ጋር አመሻለሁ። የስቱዲዮ ስርጭቱን የሚያቀናብርልን ንጉሴ ታምሬ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ለዚሁ ለዓለም ከተሰባሰቡ ዜናዎች ደግሞ ስመኝ ሸቆየ ከዚሁ ከኔ ጋር አብራኛለች። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን በቀጥታ ለማዳመጥ አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ከዓለም ተሰባሰቡ ዜናዎች ስመኝሽ ትጠብቃችኋለች። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ የሶማሊያ ወታደራዊ ፍርድ ቤት በእስላማዊ መንግስት ቡድን አባልነት የተጠረጠሩ ስድስት የሞሮኮ ተወላጆች ላይ የሞት ቅጣት ፈረደ። በሁቲዎች ጥቃት የደረሰበት የእንግሊዝ የጭነት መርከብ መስመጡን የመን አስታወቀችና የዩናይትድ ስቴትስ ምክትል ፕሬዚዳንት በጋዛ አስቸኳይ ተኩስ አቁም እንዲደረግ ጥሪ ያቀረቡ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በሶማሊያ ሰሜናዊ ምስራቅ ከፊል ራስ ገዝ በሆነችው ፑንትላንድ የሚገኝ ወታደራዊ ፍርድ ቤት የጽንፈኛው እስላማዊ መንግስት ቡድን የውጭ ታዋጊ ናቸው ባላቸው ስድስት የሞሮኮ ተወላጆች ላይ የሞት ፍርድ ፈርዶባቸዋል። ግለሰቦቹ ወደ ሶማሊያ የገቡት በሙስሊሞችና በሶማሌዎች ላይ ጉዳት ለማድረስና በሀገሪቱ ብጥብጥ ለመፍጠር ነው ሲሉ በፑንትላንድ ግዛት በሚገኘው ፍርድ ቤት ሰብሳቢ ዳኛ የሆኑት አሊ ኢብራሂም ኦስማን ባለፈው ሐሙስ ተናግረዋል። ስማቸው ሙሐመድ ሐሰን አህመድ፣ ናጃዊ ካሊድ ላታ፣ ሙሐመድ ቢኑ ሞሐመድ አህመድ፣ ሪድዋን አብዱል ቃድር ኦስማኒ፣ እና አህመድ ሁሴን ኢብራሂም መሆናቸው የተገለጸው ስድስቱ ሰዎች ይግባኝ ማለት የሚችሉ ሲሆን የይግባኝ ጥያቄያቸው ተቀባይነት ካላገኘ በጥይት ይገደላሉ። ከስድስቱ በተጨማሪ አንድ ኢትዮጵያዊና አንድ ሶማሊያዊ እያንዳንዳቸው በአስር ዓመት ጽኑ እስራት እንዲቀጡ ተፈርዶባቸዋል። ሌላ ሶማሊያዊ ተከሳሽ ደግሞ ማስረጃ ስላልቀረበበት በነጻ ተሰናብቷል። ተከሳሾቹ የሕግ ውክልና ማግኘት መቻላቸው ያልተገለጸ ሲሆን የት እንደታሰሩም አልታወቀም። ስምንቱ ሰዎች ጽንፈኛውን ቡድን የተቀላቀሉት በስህተት መሆኑን ተናግረው ወደ ሀገራቸው የመመለስ ፍላጎት እንዳላቸው መግለጻቸውንም ዳኛው ኦስማን አስረድተዋል። ኦስማን አክለው ስድስቱ ሞሮካውያን የቡድኑ ጠንካራ ምሽግ ሆኖ በሚያገለግለውና በሰሜን ምስራቅ ሶማሊያ በሚገኘው ካልሚስካ ተራሮች ከእስልምና መንግስት ጋር ስልጠና መውሰዳቸውን ገልጸዋል። ስድስቱም የተያዙት የፑንትላንድ ግዛት የንግድ ማዕከል ከሆነው ቦሳሶ በስተቀኝ በሚገኝ ተራራማ አካባቢ ነው። ባለፈው ወር ሁቲዎች ጥቃት በሁቲዎች ጥቃት የደረሰበትና ንብረትነቱ የእንግሊዝ የሆነው ሩቢ ማር የተሰኘ የጭነት መርከብ መስመጡን ዓለም አቀፍ እውቅና ያለው የየመን መንግስት ቅዳሜ ለት አስታውቋል። የሁቲ ታጣቂዎች በህዳር ወር የንግድ መርከቦችን ኢላማ ያደረገ ጥቃት ከጀመሩ ወዲህ ሙሉ ለሙሉ የወደመ የመጀመሪያው መርከብ ነው። የየመን መንግስት ባወጣው መግለጫ መርከቧ አርብ ምሽት በደቡባዊው የቀይ ባህር ክፍል መስጠሟን አስታውቆ ከፍተኛ የአካባቢ ብክለት ሊያስከትል እንደሚችል አስጠንቅቋል። መርከቡ ጥቃት በደረሰበት ወቅት ከ41 ሺህ ቶን በላይ ማዳበሪያ ጭኖ እንደነበር የዩናይትድ ስቴትስ ወታደራዊ ማዕከላዊ እዛ አስታውቋል። ሁቲ ጥቃቶቹን የሚያካሄደው በጋዛ ለሚገኙ ፍልስጤማውያን አጋርነቱን ለማሳየት እንደሆነ በተደጋጋሚ ይገልጻል። የየመን መንግስት ሰኞ ለት የእንግሊዝ ንብረት የሆነውን ሩቢማር የጭነት መርከብ የጎበኛ ሲሆን በከፊል መስጠሙንና በጥቂት ቀናት ውስጥም ሙሉ ለሙሉ ሊሰጥም እንደሚችል አመልክቷል። የዩናይትድ ስቴትስ ጦር ቀደም ሲል ጥቃቱ መርከቡ ላይ ከፍተኛ ጉዳት እንደደረሰና አስራ አምስት ማይል የሚሆን ነዳጅ እንደሰመጠም አስታውቆ ነበር። ይህ በእንዲህ እንዳለ በዓለም ዙሪያ የኢንተርኔትና ቴሌኮሚኒኬሽን አገልግሎት የሚሰጡ ሶስት በቀይ ባህር ውስጥ የሚገኙ መስመሮች በሁቲዎች ጥቃት ምክንያት መቋረጣቸውን መቀመጫውን በሆንግ ኮንግ ያደረገ ግሎባል ቴሌኮሚኒኬሽን ተቋም አስታውቋል። ሁቲዎች በመስመሮቹ ላይ ጥቃት መፈጸማቸውን ያስተባበሉ ቢሆንም በቴሌኮሚኒኬሽን መስመሮች ላይ የደረሰው መበላሸት ለወራት የዘለቀውን ቀውስ ሊያባብሰው ይችላል የሚል ስጋት ፈጥሯል። የሁቲዎች ጥቃት የመርከብ ኩባንያዎች መንገዳቸውን እንዲቀይሩና ከፍተኛ ወጪ የሚያስወጣውን የደቡብ አፍሪካ መስመር እንዲጠቀሙ ያስገደዳቸው ሲሆን፣ በቀይ ባህር የኤደን ባህረ ሰላጤና ባብ አልማንዳብ ወይም ጌት ኦፍ ቲርስ በመባል የሚታወቀው መተላለፊያ ሰርጥ መርከቦች ላይ እየደረሰ ላለው ጥቃት ዩናይትድ ስቴትስና እንግሊዝ ከጥር ወር ጀምሮ በሁቲዎች ላይ የበቀል ጥቃት እያካሄዱ ነው። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ በጋዛ አስቸኳይ የተኩስ አቁም እንዲደረግ እሁድ ዕለት ጥሪ ያቀረቡ ሲሆን ጦርነቱን ለማስቆም የባይደን አስተዳደር እስካሁን ካቀረበው ተማጽኖ ጠንከር ያለው መሆኑ ተገልጿል። ሀሪስ በ1960 ዎቹ በአላባማ ግዛት በምትገኘው ሰልማ ከተማ ውስጥ የተካሄደው የሲቪል መብቶች እንቅስቃሴ መታሰቢያ ላይ ተገኝተው ባደረጉት ንግግር በጋዛ ካለው ከፍተኛ ስቃይ አንጻር አሁኑኑ የተኩስ አቁም ሊደረግ ይገባል ብለዋል። የባይደን አስተዳደር ከግብጽና ከኳታር ጋር በመተባበር በሐማስ የተያዙትን ቀሪ እስረኞች ለማስወጣትና የተባበሩት መንግስታት የረሃብ አደጋ እያንዣበበ መሆኑን በሚገልጽበት ጋዛ አፋጣኝ እርዳታ ለማስገባት የሚያስችል የስድስት ሳምንት ተኩስ አቁም እንዲደረግ ሲሰራ ቆይቷል። ከ59 ዓመታት በፊት የግዛቷ ወታደሮች የአሜሪካ ሲቪል መብት ተሟጋቾችን በጥይት በደበደቡበትና በደም የታጠበው እሁድ በመባል የሚጠራው ኤድመንድ ፔተስ ድልድይ ላይ ቆሞ ንግግር ያደረጉት ሀሪስ የጋዛ ነዋሪዎች ረሃብ ላይ ናቸው ብለዋል። እየተደረገ ያለው ከሰብአዊነት የወጣ ነው፣ ሰብአዊነታችን እርምጃ እንድንወስድ ያስገድደናል ያሉት ሀሪስ የእስራኤል መንግስት የእርዳታ ፍሰቱን በከፍተኛ ደረጃ ለማሳደግ የበለጠ መስራት አለበት፣ ምንም አይነት ሰበብ ሊኖር አይችልም ሲሉ በአጽንዖት ተናግረዋል። ቅዳሜ ዕለት የዩናይትድ ስቴትስና የዮርዳኖስ አየር ኃይሎች ባደረጉት ዘመቻም በጋዛ ባህር ዳርቻ ላይ 38 ሺህ ምግቦች ከአውሮፕላን ላይ ጥለዋል። ሀሪስ ንግግሩን ያደረጉት ከእስራኤል የጦር ካቢኔ አባል ቤኒ ጋንቴዝ ጋር ሰኞ በሀዋይት ሀውስ ለመነጋገር ከተያዘው ቀጠሮ ቀደም ብለው ሲሆን የባይደን አስተዳደር መጋቢት አንድ በሚጀምረው የሙስሊሞች ቅዱስ ረመዳን ወር የተኩስ አቁም ይጀመራል ብሎ ተስፋ ያደርጋል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከአሜሪካ ባለስልጣናት ጋር ለመነጋገር እሁድ ዋሽንግተን በገቡት ከፍተኛ የካቢኔ ሚኒስትር ላይ ቁጣቸውን መግለጻቸውን አንድ የእስራኤል ባለስልጣን አስታወቁ። የኔትንያሁ ቁጣ በከሃማስ ጋር አምስት ወር ለሚጠጋ ጊዜ ጦርነት እያካሄደ ባለው የሀገሪቱ አመራር መካከል እየሰፋ የመጣውን ክፍተት ያሳያል ተብሏል። ሀማስ በጥቅም ወር ያካሄደውን ጥቃት ተከትሎ በኔታንያሁ የጦር ካቢኔ የተቀላቀሉትና ማዕከላዊ የፖለቲካ ተቀናቃኝ የሆኑት ቤኒ ጋንቴዝ ወደ ዩናይትድ ስቴትስ የመጡት በጋዛ የሚታየውን የፍልስጤማውያን ስቃይ በማስቆም እንቅስቃሴና ከጦርነቱ በኋላ ሊኖር በሚገባው እቅድ በአሜሪካና በኔታንያሁ መካከል ያለው አለመግባባት እየጨመረ በመጣበት ወቅት ነው። የኔታንያሁ ቀኝ አክራሪ ሊኩድ ፓርቲ አባል የሆኑ አንድ ባለስልጣን እንደተናገሩት ጋንቴዝ ወደ አሜሪካ የተጓዙት ከእስራኤል መሪ ፈቃድ ሳያገኙ ነው። እኚህ ማንነታቸውን እንዳይገለጽ የጠየቁ ባለስልጣን ጨምረው ኔታንያሁ ከጋንቴዝ ጋር ጠንከር ያለ ንግግር ማድረጋቸውንና እስራኤል አንድ ብቻ ጠቅላይ ሚኒስትር እንዳላት እንደነገሯቸው አመልክተዋል። ጋንቴዝ ከዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ እና ከብሔራዊ የጸጥታ አማካሪ ጄክ ሱሌቫን ጋር ሰኞ ዕለት ለመነጋገር ቀጠሮ የተያዘላቸው ሲሆን ማክሰኞ ዕለት ደግሞ ከውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር እንደሚገናኙ የብሔራዊ አንድነት ፓርቲያቸው አባል ገልጿል። የጋንቴዝ ጉብኝት አሜሪካን ለእስራኤል ጦርነት ያላትን ድጋፍ ለማጠናከርና እስራኤላዊ ታጋቾችን እንዲፈቱ ግፊት ለማድረግ የታለመ መሆኑን ሌላ ማንነታቸው እንዳይገለጽ የጠየቁ የእስራኤል ባለስልጣን ተናግረዋል። በመጪው ሳምንት ቅዱስ ረመዳን ጾም ከመጀመሩ በፊት የተኩስ አቁም ስምምነት እንዲደረስ በግብጽ የሚካሄደው ድርድር የቀጠለ ሲሆን ለሁለት ጥያቄዎቿ ከሐማስ መልስ እየጠበቀች ያለችው እስራኤል ልዑካን እንደላገች ማንነታቸው እንዳይገለጽ የጠየቁ ሶስተኛ የእስራኤል ባለሥልጣን ተናግረዋል። እስራኤል የትኞቹ ታጋቾች በህይወት እንዳሉና ሐማስ በምትካቸው ምን ያክል ፍልስጤማዊ አስረኞች እንዲለቀቁ እንደሚጠይቅ ለማወቅ እየጠበቀ መሆኑን የእስራኤል ሚዲያዎች ዘግበዋል። የዩናይትድ ስቴትስ የቴክኖሎጂ ኩባንያ የማሌዥያ አየር መንገድ አውሮፕላን ከአስር ዓመት በፊት ተከስክሶበታል ተብሎ በሚታመንበት ደቡባዊ ህንድ ውቅያኖስ ላይ አዲስ ፍለጋ እንዲካሄድ ሀሳብ ማቅረቡን ተከትሎ የማሌዥያ መንግስት የኤምኤች 370 አውሮፕላን ፍለጋውን እንደ አዲስ ሊጀምር እንደሚችል አስታውቋል። መቀመጫውን በቴክሳስ ያደረገው ኦሽን ኢንፊኒቲ የተሰኘ ተቋም ካልተገኘ አይከፈልም በሚል ስምምነት እንደ አዲስ ባህሩን ለመፈተሽ ሀሳብ ማቅረቡን የትራንስፖርት ሚኒስትሩ አንቶኒ ሎክ ተናግረዋል። ሚኒስትሩ አክለው ከድርጅቱ ጋር ለመገናኘትና የአውሮፕላኑን የመጨረሻ ማረፊያ ስፍራ ለማግኘት የሚረዱትን አዳዲስ ሳይንሳዊ መረጃዎች ለመገምገም ግብዣ ማቅረባቸውን ገልጸዋል። ማስረጃው ተአማኒነት ያለው ሆኖ ከተገኘ ከኦሽን ኢንፊኒቲ ጋር አዲስ ውል መፈራረምና ፍለጋውን መቀጠል የሚያስችል ፈቃድ ከካቢኔያቸው እንደሚጠይቁም ሚኒስትሩ ያመልክተዋል። አውሮፕላኑ የተሰወረበትን አስረኛ ዓመት ለማክበር በተዘጋጀ መታሰቢያ ላይ ተገኝተው ንግግር ያደረጉት ሎክ መንግስት ኤምኤች ሶስት ሰባን ለማግኘት ጽኑ አቋም አለው ያሉ ሲሆን ፍለጋው አውሮፕላኑ ያለበትን አግኝቶ የሚወዷቸውን ላጡ ዘመድ አዝማዶች እውነቱን ያቀርባል የሚል ተስፋ አለን ብለዋል። እንደ አውሮፓውያን አቆጣጠር መጋቢት ስምንት ሁለት ሺ አስራ አራት ዓመተ ምህረት በአብዛኛው የቻይና ዜግነት ያላቸው ሁለት መቶ ሰላሳ ዘጠኝ ሰዎች አሳፍሮ ከማሌዥያ ዋና ከተማ ኩላላምፖ ጥቁር የተነሳውና ወደ ቤጂንግ ይጓዝ የነበረው ቦይንግ 777 ከራዳር እይታ ውጭ የሆነው በረራ በጀመረ በደቂቃዎች ውስጥ ነበር። የሳተላይት መረጃ አውሮፕላኑ ከበረራ መስመር መውጣቱን ያመለከተ ሲሆን ምናልባትም በደቡባዊው ህንድ ውቅያኖስ ላይ ተከስክሶ ሊሆን ይችላል የሚል ግምት አለ። ኦሽን ኢንፊኒቲ እንደ አውሮፓውያን አቆጣጠር በ2018 በአካሄደው ፍለጋ አውሮፕላኑ የት እንደደረሰ የሚያሳይ ምንም ፍንጭ ሳያገኝ ቀርቷል። በመጨረሻም ዩናይትድ ስቴትስ በየአመቱ አደጋን፣ ፍርሃትንና አስጨናቂ ሁኔታዎችን በቆራጥነት ተቋቁመው ሙያዊ ግዴታቸውን ለሚወጡ ሴቶች የምትሰጠው የጽኑ ሴቶች ወይም ውመን ኦፍ ከሬጅ ሽልማት ዛሬ ምሽት በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የአሜሪካ ቀዳማዊ ትመቤት ጂል ባይደን በተገኙበት በዋይት ሀውስ ይካሄዳል። የዘንድሮ ሽልማት የሚሰጠው ከኡጋንዳ፣ ጋምቢያ፣ ሞሮኮ፣ አፍጋኒስታን፣ ባንግላዴሽ፣ ቤላሩስ፣ ቦዝኒያ እና ሄርዞጎቪና ሚያንማር፣ ኩባ፣ ኢኳዶር፣ ኢራን፣ ጃፓን ና ኒኳራጓ ለመጡ አስራ ሶስት ሴቶች ነው። ሽልማቱን አስመልክቶ የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ እንደ አውሮፓውያን አቆጣጠር በ2007 መሰጠት የጀመረው ሽልማት ዘንድሮም ለሰላም፣ ፍትህ፣ ሰብአዊ መብትና የጾታ እኩልነት መከበር በልዩ አመራር ብቃት ለታገሉ ሴቶች እውቅና ይሰጣል። በዚህ አመት ተሸላሚ ከሆኑ ሴቶች መካከል ከኒጓራጓ የሚሸለሙት ዘጠኝ ሴቶች ባለፈው ዓመት ከስር የተፈቱ የፖለቲካ እስረኞች ሲሆኑ፣ በአፋኝ አገዛዝ ስር ለዲሞክራሲ ና ለሰብአዊ መብቶች መከበር ትግል መቀጠላቸውን የውጭ ጉዳይ ሚኒስትር መስሪያ ቤቱ መግለጫ አመልክቷል። ኡጋንዳይቷ አጋተር አቶ ሀይሬ በዩጋንዳ ሰብአዊ መብት ና የሕግ የበላይነት እንዲሰፍን እየሰራች ባለችው ስራ የምትሸለም ሲሆን የባንግላዲሿ ፋውዚያ ካሪም ፊሮዝ ደግሞ በሀገሪቱ ጠቅላይ ፍርድ ቤት ለተገለሉ ቡድኖች በመታገል በሰራችው ስራ ክብር ተሰጥቷታል። የቦስኒያ ና ሄርዞጎቪና የምትሸለመው አዥና ጁሲክ በበኩሏ በጦርነት ጊዜ በተፈጸመ አስገድዶ መድፈር የተወለዱ ህጻናትን ወክላ በሰራችው ስራ እውቅና ተሰጥቷታል ባለፈው አመት በተካሄደው የጽኑ ሴቶች ሽልማት ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ መገናኛ ብዙሃንን በመጠቀም ጾታን መሰረት ያደረጉ ጥቃቶች ለደረሱባቸው ሰዎች ድጋፍ በማድረግ ና ጥቃት አድራሾች ተጠያቂ እንዲሆኑ ድምጿን በማሰማት ባሳየችው ብቃት ተሸላሚ ሆና ነበር አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ለቀሪዎቹ መሰናዶች ወደ አስማማው ልመልሳችሁ። ስመኝሽ የቆየን ለዓለም ከተሰባሰቡ ዜናዎችን በጣም አመሰግናለሁኝ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪስ ከዋሽንግተን ዲሲ የተላለፈላቸው የሚገኘውን የዛሬ ሰኞ የካቲት 25 2016 ዓ ም የምሽት ዝግጅታችን ላይ እየተከታተላችሁ የምትገኙት ሰው በአንድ ኩላሊት መኖር ይችላል ወይ? ለሚለው አዎን ይችላል። ብዙ ሰዎች በተለይ አንዱ ኩላሊታቸው ለሌላ ሰው የሰጡ ጥናቶች እንደሚያሳዩት ረጅም እድሜ ያለምንም ችግር መኖር ይችላሉ። ያንን ያላቸውን አንድ ኩላሊት በደንብ በጥንቃቄ መያዝ እስከቻሉ ድረስ ማለት ነው። አንዳንድ ሰዎችም ደግሞ በአንድ ኩላሊት የሚወለዱ ካሉ እንደዛው እነሱም ኖርማል ላይፍ መኖር ይችላሉ። ለዛ ነው ኩላሊት መስጠትን ኢንከሬጅ እናደርጋለን። የሰማችኋቸው ዶክተር ተዋበ ግርማ በዩናይትድ ስቴትሷ የሚዙሪ ክፍለ ግዛት ካንሳስ ከተማ የሚገኘው ሪሰርች ሜዲካል ሴንተር ሆስፒታል የኩላሊት ሕክምና አማካሪ ሐኪም ናቸው። ኩላሊት በብቃት መስራት ሲሳነው ስለ ኩላሊቱ ሆኖ ጥቅም ላይ የሚውለውን የሕክምና አገልግሎት ዘዴ ምንነት ጸባይና ተያይዘው የሚነሱ ጉዳዮችን አስመልክቶ ከሰጡት ሙያዊ ማብራሪያ የተወሰደ ነው። ለሙሉ ቅንብሩ በሁለተኛው አጋማሽ በሐኪሙን ይጠይቁ ጠብቋቸው። የምሽቱ ዝግጅታችንም እንደቀጠለ ይገኛል። እያስተናገድኳችሁ ያለሁት አስማማው ነኝ። በምስልና ድምፅ ቅንብር ሲሴ አሸናፊና ግርማ ደገፋ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበውን በምሽቱ አብረናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንሸጋገር። በሰሜን ሸዋ ዞን ሸዋሮቢት ከተማና ዙሪያው ባሉት የቀወት ወረዳ ቀበሌዎች በመንግስት ጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከትላንት እሁድ ጀምሮ እስከ ዛሬ ረፋድ ውጊያ ሲካሄድ መቆየቱን የአካባቢ ነዋሪዎች ገለጹ። በከተማይቱ የነዋሪዎች እንቅስቃሴ አለመኖሩና የአገልግሎት ሰጪ ተቋማት መዘጋጀታቸውንም ነዋሪዎቹ ተናግረዋል። ደረሰ ስለተባለው ጉዳት የከተማ አስተዳደሩን በስልክ ለማናገር ሙከራ አድርገን አልተሳካልንም። መንግስት እስካሁን በጉዳዩ ላይ የሰጠው ምላሽ የለም። መስፍን አራጌ በአማራ ክልል ሰሜን ሸዋ ዞን በሸዋ ሮቢት ከተማ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ትናንት እሁድ የካቲት 24 ቀን 2016 ዓ ም በድጋሚ እንደተቀሰቀሰ የተገለጸው የተኩስ ልውጥ ከአምስት ቀናት በፊት በከተማዋ የተፈጠረውን ውጥረት ተከትሎ እንደመጣ የአሜሪካ ድምፅ ያነጋገራቸው ነዋሪዎች አመልክተዋል። ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁ የሸዋ ሮቢት ከተማ ነዋሪ በከባድ መሳሪያ ጭምር የታገዘ ውጊያ እንደነበር ገልጸዋል። በዚህም የሰላማዊ ሰዎች ሕይወት ማለፉንና ንብረት መውደሙን ጠቁመዋል። መሳሪያ ብዙ ሀያ ሶስት ይተኮሳል። ለሕዝቡ ቤት ላይ ነው የሚያርፈው። በከባድ መሳሪያ ብዙ ንጹሀን ተጎድቷል። አሁን አንዳንድ ቦታ ላይ ቤት ላይ ያረፈበት ሁኔታ ነው ያለው። የኢትዮጵያ ነገር የሚያሳዝን ነው። አሁን ጠዋት ራሱ አንድ አራት አስክሬን ተነስቷል። ህፃናቶች ናቸው እንዲያውም፣ አንድ የአስራ አምስት አመት ልጅ ነው። ሌሎችም እንዲሁ ተለተለጫ ሰዎች ሞተዋል። አሁን አንድ አራት ሰው ተነስተዋል። አካባቢ ሽጥር ማለት ነው። በጣም ከባድ ሁኔታ ነው ያለው። በደህንነት ስጋት ምክንያት ስም የማይጠቀስ ድምፅ የሚቀር ያሉ በግል ስራ የሚተዳደሩ የሸ ሸዋሮቢት ከተማ ነዋሪ ውጥረቱና ግጭቱ መባባሱን ገልጸው የሰው ህይወት ማለፉንም ተናግረዋል። ወደ ቁጥቦች እንዳሉ መረጃለን። ሌሊት ጋብ ብሎ ቆይቶ ዛሬ ሰኞ ጠዋት በድጋሚ ውጊያው ቀጥሎ እንደነበር ነዋሪው አያይዘው ገልጸዋል። ሸዋሮቢትን ጨምሮ ከከተማ ወጣ ባሉ የቀወት ወረዳ ገጠር ቀበሌዎች ላይም በመንግስትና በፋኖ ታጣቂዎች መካከል ለሳምንት የዘለቀ ውጊያ እንደነበር በደህንነት ስጋት ስማቸው በይፋ እንዳይገለጽ የጠየቁ ሌላው ከተማ ነዋሪ ይናገራሉ። ስምንት ቀኑ እኮ ነው። እዛ ነገ ማክሰኞ ስምንት ቀኑ። ሸዋሮቢት ሙሉ ዋል መለዋስ አይቻልም። ሙሉ ሁሉንም ቀበሌ እንዳለ ቆቶ ብላን ከተማውን እንዳለ ስምንት ቀኑ ሰው አይወጣም፣ በእግር ነው ሊያውም አይወጣም። ሲወጣም ልጆች እናንተ ፋናናቸው በሚባል ቀጠቀጣል። በጉዳዩ ላይ ከሸዋሮቢት የመጀመሪያ ደረጃ ሆስፒታል መረጃ ማግኘት ያደረግነው ሙከራ ስልክ ባለመስራቱ አልተሳካም። ወደ ከተማ ከንቲባ ዘላለ መኮንን የእጅ ስልክ ላይ ደውለን ስልካቸው አልተነሳልንም፣ በጽሁፍ መልእክት ልከደላቸውም ምላሽ አልሰጡንም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በቅቡ ለአሜሪካ ድምጽ በሰጡት መግለጫ ግን ሰራዊቱ ሲቪሎችን ለመጠበቅ ህጎች አሉት የጦር ሰራዊቱና አጠቃላይ የመንግስት የፀጥታ ሀይል እስካሁን በተደረገው ውጊያ በሰላማዊ ሰዎችና ሲቪል ተቋማት ላይ ጥቃት አልሰነዘረም ማለታቸው ይታወሳል። መከላከያ ሰራዊቱ እርምጃ የወሰደው ጥቃት በፈጸሙበት ጽንፈኛ ኃይሎች ላይ ነው ያሉት ሚኒስትሩ ሲቪሎችን ኢላማ ያደረገ ጥቃት ተፈጽሞ ከሆነ ተጣርቶ እርምጃ እንደሚወሰድ አስታውቀው ነበር። በከተማዋ መደበኛ እንቅስቃሴ መቋረጡን ካነጋገርናቸው ነዋሪዎች አንዱ ገልጸውልናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔ መጽሔት ይቀጥላል። በምስራቅ ወለጋ ዞን የግዳ አያና ወረዳ ባለፈው ሳምንት ረቡዕ በሕዝብ ማጓጓዣ ተሽከርካሪ ላይ በታጣቂዎች እንደተፈጸመ በተገለጸ ጥቃት ሦስት ሰዎች ሲገደሉ ሌሎች ሁለት ሰዎች መቁሰላቸውን ነዋሪዎችና የወረዳው ባለሥልጣናት ተናገሩም። ገልሞ፣ ዳዊት ከአዳማ ተጨማሪን አድርሶናል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ደጋጅጊ በሚባል ስፍራ ባለፈው ሳምንት ረቡዕ ከጠዋቱ ሦስት ሰዓት ተኩል ገደማ በሕዝብ መጓጓዣ ላይ እንደተፈጸመ በተገለጸው ጥቃት የሦስት ሰዎች ሕይወት ማለፉንና ሁለት ሰዎች ደግሞ መቁሰላቸውን የመኪናው አሽከርካሪ የነበሩት አቶ አህመድ ጅብሪል ለአሜሪካ ድምፅ ተናግረዋል። በዕለቱ ጠዋት ላይ ስለገጠማቸው ሁኔታ የሕዝብ መጓጓዣ አሽከርካሪው አቶ አህመድ ጅብሪል እንዲህ ያብራራሉ። መጀመሪያ ፊቱን በሻሽ የሸፈነ ሰው በእጁ ጠራን። ይህኔ ነገሩ ገባኝና መኪናውን ሳቆም ተሳፋሪዎቹ ወርደው መሮጥ ጀመሩ። ወዲያው ተኩስ ተከፈተብን። የቻሉት ሮጡ። ወደኋላ የቀሩት ሶስት ሰዎች ተመቱ። እዚያው ላይ ነው ሕይወታቸው ያለፈው። ጥቃቱን ያደረሰው ደግሞ የታወቀው ፋኖ ነው። በዕለቱ ጉዟቸው ከነቀምቴ ወደ ግዳያና እንደነበረ የገለጹት አቶ አህመድ ተኩስ የከፈቱባቸው ሌሎች ሁለት ተጨማሪ ሰዎችም እንደነበሩ ጠቅሰው ሁኔታውን ያስረዳሉ። የመጀመሪያው ጥቃት ፈጻሚ ከደኑ ውስጥ ብቅ እንዳለ ሌሎች ሁለት ሰዎች ተቀላቀሉት። ከእኛ ጋራ ከኡኬ አብሮን እየመጣ በጥቃቱ ስፍራ ከተሳፋሪዎች ጋር የወረደ ሚሊሻ ነበረ። ልክ እርሱ ሲወርድ ነበር ተኩስ የተከፈተው። ሚሊሻው የአጸፋ ተኩስ ባይመልስ ኖሮ ከዚህ በላይ ሰው ያልቅ ነበረ። በኋላ ላይ ከእንዶዴ የመጡ የመከላከያ አባላት ሰዎቹ ሹሩባ ተሰርተዋሉ ወይ የሚል ጥያቄ ብቻ ነው የጠየቁን። ሹሩባ የላቸውም አልናቸው። ምንም አላደረጉም። የወረዳችን የፖሊስ አባላት በጣም ደክመውልናል። ተሽከርካሪያችን ተመቶ ስለነበር ቅያሪ ጎማ ለምነንና አጅበውን ወደ ግዳ ጉዟችንን ቀጠልን። በጥቃቱ የተገደሉት ሶስት ተሳፋሪዎች ቀልቤሳ ብርሃኑ፣ ኤባ ፉፋና ፋይሳ ገለቱ እንደሚባሉ የሟች ቀልቤሳ ብርሃኑ ወንድም ነኝ ያለው ዘላለም ብርሃኑ ተናግረዋል። ወንድሙ ቀልቤሳ ከውኬ ወደ ግዳ እየተመለሰ ደጋጅጊ ላይ በጥቃቱ መገደሉን ቀብሩን በማግስቱ ሐሙስ እንደተፈጸመ ጨምሮ ገልጸዋል። የተገደለው ወንድሜ ወጣት ቀልቤሳ ብርሃኑ አያና ይባላል። ማክሰኞ ኡኬ ላይ ገበያ ውሎ እየተመለሰ ሳለ በተሽከርካሪ ላይ በታጣቂዎች በተከፈተው ተኩስ ነው የተገደለው። የሃሮ ሊሙ አካባቢ የሆኑ ሁለት ሰዎችም በጥቃቱ ሞተዋል። ሌሎች ሁለት ሰዎችም ቆስለዋል። ወንድሜ በተገደለበት ደጋጂጊ አካባቢ እየታጠቀ የመንግስት ኃይል አለ። ወንድሜ እዚያው በቅርብ ርቀት ላይ ነው የተገደለው። እኛን ጨምሮ የአምስት ወረዳዎች ነዋሪ በከፍተኛ ስጋት ውስጥ ነው። ዘመዱ ቢታመም ሄዶ መጠየቅ አይችልም። አሁን ከሐረር እና ከአዲስ አበባ ለቀብር ወደ ግዳ ሊመጡ የነበሩ ዘመዶቼ ፈርተው ነቀምቴ ላይ ናቸው። በአጠቃላይ ተገን የሚሆንን አካል የለንም። የአካባቢያችን ሰዎች ደም እንደምንም እየተቆጠረ ነው። የግዳ አያና ወረዳ ሆስፒታል ሜዲካል ዲሬክተር የሆኑት ዶክተር መልካሙ አዱኛ በጥይት የተመቱ የሶስት ሰዎች አስከሬን ወደ ሆስፒታሉ መምጣቱን ለአሜሪካ ድምፅ ተናግረዋል። ሶስት ወንዶች ሞተው እኛ ጋር የደረሰው አስከሬናቸው ነው። ሁሉም ደረታቸው አካባቢ በጥይት ተመትተዋል። ሁለት ደግሞ ቆስለው የመጡ ናቸው። ዶክተር መልካሙ ሁለቱ ቁስለኞች ሕክምና አግኝተው መመለሳቸውንም አክለው ተናግረዋል። የግዳያና ወረዳ ብልጽግና ጽሕፈት ቤት ኃላፊ አቶ አመኑዲ ህንሳም ጥቃቱ በአካባቢው ከሚገኝ የጥበቃ ከላ በቅርብ ርቀት ላይ እንደተፈጸመ ተናግረዋል። ከድርጊቱ ጋር በተያያዘም አራት ሰዎች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ አስታውቀዋል። ተጓዦች ከነቀምቴ በጉትን አድርገው ወደ ግዳ ሲሄዱ ደጋ ጅጊ በተባለ ቦታ የህዝብ ማጓጓዣ አስቁመው ተኩስ ከፍተው ሶስት ሰዎች ገድለው ሁለት አቁስለዋል። ድርጊቱ ከጥበቃ ኬላ በቅርብ ርቀት ላይ ነው የተፈጸመው። ስለዚህ ድርጊቱ እንዴት ሊፈጸም እንደቻለ ለማጣራት በዕለቱ በአካባቢው በጥበቃ ላይ ከነበሩት አራቱ በቁጥጥር ስር ውለው ምርመራ እያካሄድን ነው። አቶ አመኑ ለግድያው ተጠያቂ ማን ነው ለምለው በሰጡት ምላሽ ጥቃቱን ያደረሰው ጽንፈኛው ነው። በአካባቢው የአማራ ሽፍታ አለ። ከአማራ ክልል የመጣ ሳይሆን በአካባቢው ሕዝቦች መካከል ሰላም እንዳይወርድ የሚፈልግ አካል ነው። ጽንፈኛውን ከሁሉም ጎራ መለየቱም በጣም አስቸጋሪ ነው። ይህ ግን ወደፊት በሚወሰደው እርምጃ መፍትሄ የሚያገኝ ይሆናል። ከነቀምቴ ወደ ግዳያን እና ጉትን ወረዳዎች በሚወስዱ የጉዞ መስመሮች ላይ ተደጋጋሚ ጥቃት እንደሚፈጸም ነዋሪዎች ላለሶታ አቤቱታ የአሜሪካ ድምፅ የጠየቃቸው አቶ መኑድ ኢንሳ በሰጡት ምላሽ ህዝባዊ ውይይቶች እየተካሄዱ ናቸው በጸጥታው አካል ለተጓዦች የእጀባ አገልግሎት እየተሰጠ ነውም ብለዋል። ነዋሪዎቹም ሆነ የመንግስት ባለስልጣናት በአካባቢው ይንቀሳቀሳሉ ያሏቸው ታጣቂዎችን ማንነት በተመለከተ ከሌላ ወገን ማረጋገጥ አልተቻለም። ይህም ሆኖ አሁንም ሰርጎ ገብ ሲሉ በጠሯቸው ኃይሎች ጥቃት እየተፈጸመ እንደሆነ የግዳያና ወረዳ ብልጽግና ጽህፈት ቤት ኃላፊው አቶ አመኑ ዲንሳ አክለው አመልክተዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። የግጭት ተፈናቃዮችን ወደ ኦሮሚያ ክልል የመመለሱ ሥራ ቅድመ ሁኔታዎች ባልተሟሉበት ሁኔታ መከናወኑን የተባበሩት መንግስታት ድርጅት አስታወቀም። ተጠለው ከቆዩበት የአማራ ክልል ወደ ኦሮሚያ ክልል እንዲመለሱ ከተደረጉ በኋላ ወደ ቀያቸው ለመግባት እንዳልቻሉ የገለጹ ተፈናቃዮች በቂና መሰረታዊ ድጋፍ ባለማግኘታቸው እንዲሁም የደህንነት ስጋት ስላደረባቸው ለመመለስ መገደዳቸውን ለአሜሪካ ድምፅ ተናግረዋል። የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ ወይም በምጻሩ ዩኤን ኦቻ ሂደቱ ቅድመ ሁኔታዎችን ካለማሟላቱ በተጨማሪ ተመላሾቹ ደረጃውን ወዳልጠበቁ ጊዜያዊ ማቆያዎች እንደተወሰዱ አመልክቷል። መንግስት በበኩሉ ተፈናቃዮች እንዳይመለሱ ይፈልጋሉ ያላቸው አካላት ሂደቱን እያደናቀፉት እንደሆነ ገልጿል። ኬኔዲ አባተ ዝርዝሩ አለው። በኦሮሚያ ክልል ካለው የጸጥታ ችግር ጋር በተያያዘ ለማንነት ጥቃት ተጋልጠናል በሚል ተፈናቅለው በአማራ ክልል ለዓመታት የቆዩ ዜጎችን ወደ ቀያቸው በመመለስ የማቋቋም ስራ መጀመሩን የኢትዮጵያ መንግስት ባለፈው ሳምንት ይፋ አድርጓል። የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ማስተባበሪያ ቢሮ ወይም በምህጻሩ ዩኤኖቻ ባወጣው መግለጫ ደግሞ መንግስት ከአማራ ክልል ተፈናቃዮችን የመመለሱን ስራ የካቲት 10 ቀን 2016 ዓ ም መጀመሩን አስታውቋል። በእቅድ ከተያዘው 4100 ተፈናቃዮችን የመመለስ ተግባር ውስጥ እስከ የካቲት 18 ቀን ድረስ 1530 ሰዎችን ወይም 416 አባወራዎችን ከአማራ ክልል ደብረ ብርሃን ከተማ እና በደቡብ ወሎ ዞኖች ከሚገኙ መጠለያዎች ወደ ኦሮሚያ ክልል ምስራቅ ወለጋ፣ ምዕራብ ወለጋና ምዕራብ ሸዋ ዞኖች ወደሚገኙ ጊዜያዊ መጠለያዎች መመለስ እንደተቻለም ገልጿል። ወደ ቀያቸው ተመልሰዋል ከተባሉት ተፈናቃዮች መካከል የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ከተመላሾቹ ውስጥ የሚበዙት ከመጠለያው ወጥተው ተፈናቅለው ይኖሩበት ወደ ነበረው የአማራ ክልል አካባቢ ተመልሰው መምጣታቸውን የተወሰኑትም ወደ ዘመድ አዝማድ ተጠግተው መቀመጣቸውን ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አንድ አስተያየት ሰጪ ከአምስት ልጆቻቸው ጋር ከደብረ ብርሃን የተፈናቃዮች መጠለያ ወደ ምዕራብ ሸዋ ዞን ኖኖ ወረዳ ከሄዱ በኋላ ተመልሰው መምጣታቸውን ገልጸው ምክንያቱን አስረድተዋል። የዛሬ ሳምንት ነው እዚያ የገባ ነው። ከዚያ የሶስት ወር ረሽን አለ ገብቷል ብለው ነው። እቃም እንዳትይዙ እንደውም እቃ የተሟላ እቃ አለ ብለው ነው። ከዚህ ተያነሱን በግዳጅ ነው። ከዚህ የተነሳ ነው። አንነሳም ብንል፣ ተዉ ብንል፣ ከዚህ ምንም የምታገኙት ነገር የለም ውጡ ተባልን። ከዚያ በኋላ ወጣ። አሁን ለዛሬ ሁለት ሳምንት ሄድን። ከዚያ በኋላ ለሁለት አባወራ ያኛው ሰባት ቤተሰብ ነው። እኔ ስድስት ቤተሰብ ነኝ። ሀያ አምስት ኪሎ ሰጡ። ሩዝ ነው። ፍራሽ ሁለት ፍራሽ ሰጡ። አሁን ከዚያ በኋላ መቀቀያም አጣን። እንዴት እናርግ? ከየተሟላለ ተብሏል። ከአንድ ብረት ድስት እንኳን እንኳን ለሁለት ስጡን ብንል እኛ ማተሪያል የለንም በራሳችሁ ግዙና ተጠቀሙ አሉ። እዚያ ውስጥ ሊያውም ማታ ማታ ድንጋይ ይወረወራል። አሁን በዚያው እንደዚያ እያተደረግን እንግዲህ ያልሆነም ብዬ ቤተሰቤን እየወጣሁ በመንገድ ላይ በመኪና ላይ እየለመንኩ ነፍሴን ይዤ እና ልጆቼን እየወጥቻለሁ። እዚህም አልቀበልም ሄዳችኋል አሉን። አሁን ዝም ብዬ እንደዚሁ በአየር ላይ ነው ያለሁት። እኔ እና መጠለያ ራሱ እንኳን የለኝም። ዝም ብዬ እንደዚሁ መቼማ የደብረ ብርሃን ሕዝብ ውሎ ይግባ። አሁን ለአሁኑ የዋስጠግ ተጠግቻለሁ ዝም ብዬ እንደዚሁ ጓደኛ ጋር እና ልጆችም አሁን እየተሰቃዩ ነው። በተመሳሳይ ያለፈቃዳችን ወደ ምስራቅ ወለጋ ዞን ጎቡ ሰዮ ወረዳ እንድንመለስ ተደርገናል ያሉ ሌላ አስተያየት ሰጭም በደህንነት ስጋት እና በድጋፍ አቅርቦት ችግር ምክንያት ከአራት ቀናት ቆይታ በኋላ ከሶስት ልጆቻቸው ጋራ ባለፈው ሳምንት ወደ ደብረ ብርሃን መመለሳቸውን ገልጸዋል። ሰላም ነው ምናምን ስሉኝ ያንም አላመንኩም።

ልጆቹ እየተላቀሱ ነው። በራው እንደዛው በዛ ላይ ስጋታ ልበ እየፈራሁ እያለ አዎ፣ በስንተኛው ቀን እኛ ማክስ ማክሰኞ ገባል። ማክሰኞ ለኑሮ ሀይለኛ ተኩስ ነበረ። የተወሰነ ብዙ ሚኒሻ ሙቶ እዛው በቃሬታው ሲመጣ እኛ የሚያኑት ፊቱን፣ የሰጋነውን ፊቱን ያሰብነውን እዛው አገኘነው። ተመልሼ ተመልሽ ወደዚህ መጣሁ። ዝም ብዬ ልጆችን ብቻ እንጠልጥ ደዝ ስመጣ ያው ደብረ ብርሃን ቻይና ካምፕ ነበር። እዚህ ደግሞ አንቀበልም ያው ሸኝተናልና አንቀበልም አ እኛ ለእግዚአብሔር ብለን አንድ ሁለት ቀን ዝም ነፋደር ሳለን ብለን ዛሬ ሶስተኛ ቀን ነው። እዚህ ደብረ ብርሃን ከተማው የሆኑ በቃ እንደ ዝም ብሎ ለፈጣሪያቸው ብሎ አስጠግተውኛል እንጂ ከአንድም አላስገቡኝም። ልጆችን ያው እየለመንኩ ነው አሁን እያጠመፍኩ ያለሁ ልጆችን እዥኔ ባለቤት ለምን ብቻን የማሳድገው የዴራይ ወዲቅ ያለሁኝ የማደርገውን መፍትሄ ብቻ ይኸው በብርድ ቀን በራብ እየተሰቃየ ነው። በደብረ ብርሃን በሚገኙ መጠለያ ጣቢያዎች ውስጥ ወደ ቀያቸው ለመመለስ ተራቸውን ይጠብቁ ከነበሩ ተፈናቃዮች መካከል ያነጋገር ናቸው የአስር ቤተሰቦች አባወራ ሄደው የተመለሱ ሰዎች ገጠማቸው ካሉት ስጋት በመነሳት ቅድመ ሁኔታዎች ሳይመቻቹ የመመለስ ፍላጎት እንደሌላቸው ይገልጻሉ። ሰላም አድርጉና አካባቢው ሰላም ይሁንና አንድ በቦታችን በቀያችን እንድንመለስ ነው፣ ነኛ ጥያቄ ያ አልተደረገም። እኛ ወደ ቦታችን ብንመለስ አምራቾች ነን፣ ቦታ አለን፣ መሬት አለን። ያንን ነው የምንፈልገው ነበረ ግን ያ በጭራሽ የሚታሰብ ነገር አልሆነም። ከዚህም ሄዶ እዛ መጠለያ ላይ በቃ እንግዲህ ለፖለቲካ ፍጆታ ከዚህ አንስተን መልሰናል ለማለት ምንም ምንም መጠጥ በሌለበት ተፈናቃዩ በቦታው ባልተመለሰበት፣ ካለበት ቦታ ሩቅ በሆነ መጀመሪያ ከለቀቀውቄ ርቆ የተሰራው መጠለያ ነው በመጠለያ ነው እዛም ግቡ የተባለው በዚህ ሁኔታ አሁን ለማዘኛ ወደዛ ለመመለስ ምን አስችሎ ነው የዘጥተው ሁኔታ ምን ተማምኖ ነው ወደሚለው ነው እንትን ያለው። ይኸው ዛሬም ጦርነት ነው ያለው በያለበት። በጉዳዩ ላይ አስተያየታቸውን የሰጡን አንድ የመንግስት ከፍተኛ ባለስልጣን በመጀመሪያ ዙር ከአንድ ሺ አምስት መቶ በላይ ተፈናቃዮች ወደ ምዕራብ ሸዋ፣ ምስራቅ ወለጋና ምዕራብ ወለጋ መመለሳቸውን አረጋግጠዋል። ሆኖም ተፈናቃዮችን መነገጃ አድርገዋል ያሏቸው የውጭና የአገር ውስጥ አካላት ተፈናቃዮቹ እንዳይመለሱ ለማድረግ እየጣሩ እንደሚገኙ ገልጸዋል። አንዳንድ ተፈናቃዮችም በተመሳሳይ የማደናቀፍ ጥረት ተባባሪ እንደሆኑ ማንነታቸውን እንዳንገልጽ የጠየቁን ባለስልጣን ተናግረዋል። ተፈናቃዮችን ወደ ቀድሞ ቀያቸው የመመለሱን ሂደት የኦሮሚያና የአማራ ክልሎች ከሰላም ሚኒስቴር ጋራ መገምገማቸውን የገለጹት እኚሁ ባለስልጣን የግምገማውን ውጤት አስመልክቶ ሁለቱ ክልሎች ሰሞኑን በጋራ መግለጫ እንደሚሰጡም ጠቁመዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም በምጻሩ ዩኤን ኦቻ በመግለጫው ተመላሾቹ ወደ ጊዜያዊ መጠለያዎች እንዲመለሱ እየተደረገ ያለበት አካሄድ ከዓለም አቀፍ የተፈናቃይ መመለሻ መርሆች አንጻር ፈተናዎች እንደገጠሙት ገልጿል። ስለ ጉዳዩ የአሜሪካ ድምፅ ላቀረበለት ጥያቄ ዩኤኖቻ በጽሑፍ በሰጠው ምላሽ ተመላሾቹ የሚወሰዱባቸው ጊዜያዊ መጠለያዎች ለመጪው የበልግ ዝናብ ወቅት የማይሆኑና ደረጃቸውን ያልጠበቁ ናቸው ሲል ተችቷል። ምግብ በመንግስት እየቀረበ ቢሆንም ምግቡ ለሕፃናት ተስማሚ አይደለም ሲልም አክሏል። የሰብአዊ እርዳታ ሰጪዎች ተፈናቃዮቹን የመመለሱ ተግባር በመርህ ላይ የተመሰረተ መሆኑን ማለትም በፈቃደኝነት በመረጃ የተደገፈ ደኅንነቱ የተጠበቀ መሆኑን ማረጋገጥ እንዳለባቸው ያሳስበው ወቻ ስራው ግን በመንግስት ብቻ እየተመራ እንደሆነ ገልጿል። የሰብአዊ እርዳታ አጋሮች ድጋፍ እንዲያደርጉ ጥያቄ የቀረበላቸው የመመለሻ እቅዱ አልቆ አፈጻጸሙ ከተጀመረ በኋላ እንደሆነም ጠቅሷል። ኦቻ አያይዞም ተፈናቃዮችን ስለመመለሱ ተግባር በቂ ጥናትና የተሟላ ድጋፍ እንደሌለ፣ የሚመለሱበት አካባቢ ደህንነቱ የተጠበቀ ስለመሆኑና ስለ ሌሎች ወሳኝ ቅድመ ሁኔታዎች የተረጋገጠ ነገር አለመኖሩንም አመልክቷል። በእነዚህ ጉዳዮች ላይ ክትትል እያደረገና ከመንግስት ጋር እየተወያየ እንደሆነም ኦቻ ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ለቀደሞ ዘገባ ኬኔዲ አባታን ከልብ አመሰግናለሁኝ። የትንታኔ መጽሔታችን አሁንም እንደቀጠለ ነው። አሁን ደግሞ ትንቅንቅ የበረታበት የአሜሪካን የምርጫ ሂደት ወደ ተመለከተ ዘገባ አሻገራለሁ። በዩናይትድ ስቴትስ በ15 ክፍለ ግዛቶች ውስጥ የሚገኙ መራጮች የየፓርቲያቸውን ፕሬዚዳንታዊ እጩ ለመምረጥ ነገ ማክሰኞ ወደ ምርጫ ጣቢያዎች ያቀናሉ። ባለፉት ቅዳሜና እሁድ ሁሉም እጩዎች በተፎካካሪዎቻቸው ላይ ያላቸውን ትችት ያጠናከሩ ሲሆን ቅድሚያ የሚሰጧቸውን ነገሮችንም ለመራጮቻቸው በዝርዝር አሰምተዋል። የቪኦኤ ቬሮኒካ ባልደራስ እግሊሲያስ ተከታዩን ዘገባ አዘጋጅ ልካለች። ደረጀ ደስታ እንደሚከትል ያቀርበዋል በ15 የዩናይትድ ስቴትስ ግዛቶችና የአሜሪካ ሳሞዋን ጨምሮ መራጮች በመጪው ህዳር ለሚካሄደው ፕሬዚደንታዊ ምርጫ የፓርቲያቸው እጩ አድርገው ማንን እንደሚመርጡ ለማመልከት ነገ ማክሰኞ ወደ ምርጫ ጣቢያዎች ያቀናሉ። የዲሞክራቲክ ፓርቲው ፕሬዝደንት ጆ ባይደንና ሪፐብሊካኑ ፕሬዝደንት ዶናልድ ትራምፕ እያንዳንዳቸው የፓርቲያቸውን እጩነት ለማረጋገጥ የሚያስችላቸውን ድጋፍ የሚያገኙ መሆኑን ማረጋገጥ ይጠበቅባቸዋል። በፓርቲያቸው እጩነት ትራምፕን እየተከተሉ ያሉት በተባበሩት መንግስታት የቀድሞ የዩናይትድ ስቴትስ አምባሳደር ኒኪ ሄይሊ መራጮች እስከፈለጓቸው ድረስ ውድድሩን እንደሚገፉበት ትላንት እሁድ ሚት ዘፕረስ ለተሰኘው የኤንቢሲ ቴሌቪዥን ሳምንታዊ ፕሮግራም ተናግረዋል። በድምጽ ያሳዩታል። ለምርጫው በሚሰጡት የገንዘብ ድጋፍ ያሳዩታል። የግብር ከፋይ ዶላሮችን ማክበር መጀመር አለብን በሚለው ላይ አተኩራለሁ። የመንግስትን መጠን መቀነስ አለብን። ድንበሮቻችንን ማስከበር አለብን። የሕግና የስርዓት ሀገር እንሆን። እኛ በጥንካሬ ላይ በተመሰረተ ሰላም እናምናለን። የቀድሞው ፕሬዚደንት ትራምፕ በርካቶቹ ክፍለ ግዛቶች ቅድመ ምርጫ ከሚያካሂዱበት ማክሰኞ ቀን ወይም ሱፐር ቱስዴይ ተብሎ ከሚጠራው ቀን በፊት ማተኮር ከፈለጉበት ርዕሰ ጉዳዮች አንዱ የስደተኞች ጉዳይ ነው። ስደተኛው በሚሰራው ወንጀል የአንድ ተጨማሪ ንጹህ አሜሪካዊ ህይወት መጥፋት የለበትም። ይህን ሂዱና ቁሙ። ለመስከረም 25 2017 ወይም እንደ አውሮፓውያን አቆጣጠር ለህዳር 5 ብዙ ቁጥሮች መላክ ስላለብን ድምፅ ለመስጠት መውጣት አለባችሁ። እኛ እንደ ጭነት ባቡር ዝም ብለን የምንጓዝ የማንቆ መሆናችንን ልናሳውቃችሁ ይገባል። ባለፈው ሳምንት የቴክሳስን ድንበር የጎበኙት ፕሬዚደንት ባይደን፣ ትራምፕ ሁለቱ ፓርቲዎች በጋራ የተስማሙበትን የድንበር ደህንነት የህግ ረቂቅ እንዲጨናገፍ አድርገዋል ሲሉ ከሰዋል። ባለፈው ቅዳሜ ቀዳማዊት እመቤት ጂል ባይደን መራጮች ከማክሰኙ በፊት ሊያስቡበት የሚገባቸውን ሌላ ርዕስ አብራርተዋል። ጽንስ ማቋረጥን በብሔራዊ ደረጃ ለማገድ እያሰቡ ነው። ዶናልድ ትራምፕ ለሴቶችና ለቤተሰቦቻችን አደገኛ ናቸው። በቀላሉ እንዲያሸንፉ ልንፈቅድላቸው አንችልም። ፕሬዚደንት ባይደን ሙሉ ለሙሉም ባይሆን የፓርቲያቸው እጩ የመሆን ዋስትና አላቸው። በሪፐብሊካኑ በኩል ትራምፕ እጩነቱን በይፋ ለማረጋገጥ ቢያንስ 1215 ተወካዮችን ድምፅ ማግኘት ይኖርባቸዋል። ነገ ማክሰኞ የሚካሄደውን የምርጫ ውጤት በይፋ ለመግለጽ በርካታ ቀናትን ሊፈጅ ይችላል። እያዳመጣችሁ ያላችሁት በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችን ከዋሽንግተን ዲሲ እየተላለፈላችሁ የሚገኘ የምሽቱ ዝግጅታችን አሁን እንደቀጥለ ነው። ቀደም ሲል የመጀመሪያውን አጋማሽ አጠናቀናል። አሁን ሁለተኛው አጋማሽ ይቀጥላል። የሁለተኛው አጋማሽ የመጀመሪያ ቅንብራችንም ሐኪሙን ይጠይቁ ነው። ህይወት አድኑ የኩላሊት ሕክምና አማራጆችና ፈተናዎቻቸውን ይመለከታል። ሐኪሞን ይጠይቁ ለምሽቱ ኩላሊት በብቃት መስራት ሲሳነው ነው። ስለ ኩላሊት ሆኖ ጥቅም ላይ የሚለውን የህክምና አገልግሎት ዘዴ ምንነት፣ ጸባይ እና ተያይዞ የሚነሱ ጉዳዮችን አስመልክቶ የተሰናዳ ቅንብር ነው። የኩላሊት ነቀላና ተከላን ብሎም የህክምና አማራጮች የሚጠይቁትን የኑሮ ዘይቤ ለውጥም ይመለከታል። ለጥያቄዎቹ ሙያዊ ማብራሪያ የሚሰጡን ዶክተር ተዋበ ግርማ በዩናይትድ ስቴትሷ የሚዘሪ ክፍለ ግዛት ካንሳስ ከተማ የሚገኘው ሪሰርች ሜዲካል ሴንተር ሆስፒታል የኩላሊት ሕክምና አማካሪ ሐኪም ናቸው። ዶክተር ተዋበን ያወያዩ አሉላ ከበደ ነው። የጤናማ ኩላሊት ስራ የሚመለከተውን ጨምሮ እንዲያቀናብሮታል። ዶክተር ተዋበ ብዙም ልብ ባንለው ስራ እጅግ ከሚበዛባቸውና ያለ እረፍት ከሚሰሩት የሰውነታችን ክፍሎች አንዱ የሆነውን ኩላሊትን ስራ በመመልከት ብንጀምር በተለዩ ሁኔታዎች በአንድ ኩላሊት ብቻ ለመኖር የሚገደዱ ሰዎችን የጤና ይዞታና በተለይም ደግሞ የወንድም የእህት የወላጅ ወይም የአንድ ሌላ ሰውን ህይወት ለማዳን አንዱን ኩላሊታቸውን ለግሰው በሌላው ለመኖር የሚገደዱ ሰዎችንም ሊኖራቸው የሚችለውን የጤና ሁኔታ ጨምረው ቢያስረዱን። አዎ እንዳልከው ኩላሊት በጣም ወሳኝ የሰውነት አካል ነው። በቀን ውስጥ ምናልባት ከሁለት መቶ ሊትር በላይ ደም የማጠብ ሀያ አራት ሰዓት የሚሰራ ኦርጋን ነው። ምንም አቆመ የሌለው ስራ ነው የኩላሊት ስራ እና ከሁለት መቶ ሊትር ደም በቀን ያጣል ተብሎ የሚታሰበው እና ሁለት ሊትር የሚያክል ቶክሲን በሽንት መልክ እንዲወጣ የሚያደርግ አካል ነው። ሰው በአንድ ኩላሊት መኖር ይችላል ወይ የሚለው አሁን ይችላል። ብዙ ሰዎች በተለይ አንድ ኩላሊታቸው ለሌላ ሰው እየሰጡ ምክንያቶች እንደሚያሳዩት ረጅም ድሜ ያለምንም ችግር መኖር ይችላሉ። ያንን ያላቸውን አንድ ኩላሊት በደንብ በጥንቃቄ መያዝ እስከቻሉ ድረስ ማለት ነው። አንዳንድ ሰዎችም ደግሞ በአንድ ኩላሊት የሚወለዱ ካሉ እንደዛው እነሱም ኖርማል ላይፍ መኖር ይችላሉ። ለዛ ነው ኩላሊት መስጠትን ኢንክሬጅ እናደርጋለን። ኩላሊትን የሚተካ ስራ ዳያልስስ የሚባል ማሽን አለ፣ ግን ዳያልስስ የሰውን ኩላሊት የሚያክል ስራን መስራት አይችልም። ብዙ የሚቀሩ ዌስት ነገሮች አሉ ሰውነታችን ውስጥ የማይወጡ በዳያልስስ እና በተቻለ መጠን አንድ ሰው ትራንስፕላንት ቢያገኝ ህይወቱ ይራዘማል፣ የመታመም እድሉ ይቀንሳል። ደግሞም ትራንስፕላንት ዶኔሽን የሚሰጠውም ሰው እንዲሁ ጤነኛ ኑሮ መኖር ይችላል። ትልቅ ሳትስፋክሽንም እንዲሁ በሰው ህይወት ላይ ያመጣውን ለውጥ እያየ ማለት ነው፣ ያ ሰው ረዳው ሰው ጤነኛ ሆኖ ማየት በጣም ትልቅ ነገር ነው። እና ዶኔሽን ኢንክሬጅ ነው የምናደርገው። ዶክተር ተዋበ ዳያሊሲስ ስለተባለው ማሽንና የህክምናው ዘዴ አንስተዋል። ጤናማ ኩላሊት የሚሰራው ስራ ምትክ የሌለው መሆኑንም ጠቁመዋል። ለመሆኑ እንዴትስ ነው ይህ የህክምና ዘዴ ኩላሊትን ተክቶ የሚሰራው? ሰፊ ጥያቄ ነው አሉላ ይሄ ዲያልስስ የምንለው ማሽን ሰው ሰራሽ የሆነ ኩላሊት ማለት እንችላለን። ዋና ዋና የተባሉ የሰውነት ቆሻሻዎችን ወይ ቶክሲኖችን ያስወግዳል። ግን ደግሞ ብዙ የሚቀሩ አሉ። ስለዚህ ከሰው ኩላሊት ጋር እኩልን የሚጣጠን አይደለም እና የተለያየ አይነት የዲያልስስ አይነቶች አሉ አንደኛው ሂሞ ዳያልስስ የምንለው ነው። ቅደም ጋር የተገናኘ ማለት ነው። ምን በሰው ሰራሽ ኩላሊት ውስጥ በማሳለፍ የምናጥበው በሬ ነው። ሁለተኛው ደግሞ ፐሪቶኒያል ዳያልስስ ይባላል። ሆድቃን በመጠቀም ሆድቃ ውስጥ ያለን ፊልተር፣ ማጥለያ እንደ ሰው ሰራሽ ኩላሊት በመጠቀም የምንሰራው ነው። ፐሪቶኒያል ዳያልስስ የምንለው እና ሂሞዳያልስ የምንለው ቤት ውስጥ የሚሰራ ይችላል ወይም ደግሞ ስለዚህ ዳያልስስ ያለበት ሴንተር እየሄዱ መታጠብ ይችላሉ። ፐሪቶኒያል ዳያልስስ የምንለው ቤት ውስጥ በአብዛኛው ማተማታ የሚደረግ ለሊት ሴተኙ ሰዎች አብረው ራሳቸውን ከትንሽ ከፕሪቶኒያል ማሽን ጋር አገናኝተው የሚሰሩት እና የቤት ኦፕሽኖቹ ኢትዮጵያ ውስጥ እያጥሉም፣ ግን ሂሞዳያሊሲስ የምንለው ኦፕሽን በተወሰነ ደረጃ ሀገር ውስጥ እንዳለ አውቃለሁ። ዶክተር ተዋበ እንግዲህ ይህ የኩላሊት ማጠብ አንድ ሰው ኩላሊቱ በወጉ መስራት ሲያክተው እንደገለጹት ሰው ሰራሽ ኩላሊት ሆኖ የሚያገለግል አሰራር እንደመሆኑ የኗኗር ዘይቤ ለውጥን ይጠይቅ ይሆን? ከሆነስ ሕክምናውን ውጤታማ ለማድረግ አንድ ሰው መከተል ያለበት መለወጥ ወይም ማሻሻል ያለበት የኗኗር ዘይቤ እንደው አይነትኛ የሚባሉ ካሉ ምንድን ናቸው? አዎ፣ የአኗኗር ዘይቤን በጣም ይቀይራል። ከአበላል ጀምሮ ዳያሊስስ የሚያደርግ ሰው ወይም ኩላሊቱ በደንብ ማይሰራ ሰው የሚከለከላቸው ነገሮች አሉ። የተለያዩ ንጥረ ነገሮች ሰውነታችን ውስጥ እንዳይበዙ ለማድረግ የምንከለክላቸው ነገሮች አሉ። ለምሳሌ ብዙ ፖታሴም የተባለ ንጥረ ነገር ያለበት ምግብ እነኛ ሰዎች እንዲመገቡ ሬክመንድ አናደርግም። ፖታሴም ያለባቸው ምግቦች ለምሳሌ ብዙ እንደ ሙዝ፣ ድንች፣ ብርቱካን ጁስ አይነት ነገሮች አቮካዶን ጨምሮ ሊከለክሉ ይችላሉ። ስለዚህ ከአበላን ጀምሮ ልዩነት አለው ማለት ነው። ሌላ ደግሞ ፎስፈረስ የተባለ ንጥረ ነገርም የሚበዛባቸው በተለይ ወተትና ወተት የሚገኙ ነገሮችን እንከለክላለን። እሱ ነው ፎስፈረስ የተባለው ነገር እንዳይጨምሩ ማለት ነው። ሌላ ናና ላይ የሚያመጣው ለውጥ ሲባል በሳምንት ሶስቴ ዳያልስስ፣ የሚደረግለት ሰው ዳያልሱ ቀን በጣም የመድከም ነገር ሊኖር ይችላል። እኛ ኩላሊት በአባ ስምንት ሰዓት ውስጥ የሚሰራውን ስራ ማለት በሁለት ቀን ውስጥ የሚሰራውን ስራ በተወሰነች ሰዓት በሚደረግ ዳያልስስ ለመስራት ነው የምንሞክረው እና ያ ፍጥነት ሰውነት ላይ የሚያመጣው ለውጦች ይኖራሉ። አንዳንዴ የማዞር ነገር ሊኖር ይችላል፣ ብዙ ፈሳሽ ከወጣ ማለት ነው። በዛች አጭር ሰዓት ውስጥ ብዙ ከወሰድን ፈሳሽ። ሌላ ደግሞ ሶሻሊ የሚያመጣው ለውጥ አለ። አንድ ሰው እንደዚ ህአይነት ክሮኒክ የሆነ ዘላቂ የሆነ ህመም ሲይዘው የሚፈጥረው ሳይኮሎጂካል፣ ሶሻል፣ ፊዚካል ብዙ ነገሮች። የማዕጠብ ህክምና እንደሚሰጥ ይታወቃል። በጊዜያዊነት የሚሰጥበት ሁኔታ አለ ሰዎች አንዴ የኩላሊት ማጠብ ህክምና ከጀመሩ በኋላ ድነው ያ የኩላሊታቸው በራሱ መስራት የሚችልበት ሁኔታ የሚፈጠርበት አጋጣሚ አለ ወይስ የእድሜ ልክ ነው ህክምና ልክ ነው? እንደዚህ አይነት አጋጣሚ የሚፈጠርበት ይኖራል። የኩላሊትን በሽታ ያመጣው ነገር ነው የሚወስነው። አኪዩት ወይም ዘላቂ ያልሆነ የኩላሊት በሽታ የሚያመጣ ነገር ከሆነ ያ በሽታ ሲቀረብ ኩላሊቱ ቀስ በቀስ የመዳን ነገር ሊኖረው ይችላል። አንዳንዴ ደግሞ እንደዚህ ዘላቂ የሆነ የኩላሊት በሽታ የሚያመጣ ለምሳሌ የስኳር በሽታ ረጅም ጊዜ ኖሮ ወይም የደም ግፊት ረጅም ጊዜ ኖሮ የሚመጣ ቀስ በቀስ የሚጨምር የኩላሊት በሽታ ከሆነ ደግሞ መለወጥ ዕድሉ የለም። ስለዚህ እንደዚ አይነቶቹ ዘላቂ የሆነ ሁልጊዜ ዳያልሰስ ትሪትመንት ያስፈልጋቸዋል። እንደዚሁ አኪዩት የተባሉት አይነት ከሆኑ ደግሞ የመመለስ ዕድል ሊኖሩ ይችላል። መልካም ዶክተር ተዋበ ግርማ ከበደ ሪሰርች ሜዲካል ሴንተር በተባለ ሕክምና ተቋም አማካሪ የኩላሊት ሐኪምና መምህር በዳያሊሲስ ማሽን አማካኝነት ኩላሊት የሚታጠፍበትን ሕክምና እና እንዲሁም ተያይዘው የሚነሱ ጥያቄዎች ጨምሮ ሰፊ አንዴ የኩላሊት ማጠብ ህክምና ከጀመሩ በኋላ ድነው ያ የኩላሊታቸው በራሱ መስራት የሚችልበት ሁኔታ የሚፈጠርበት አጋጣሚ አለ ወይስ የእድሜ ልክ ነው ህክምና? እንደዚህ አይነት አጋጣሚ ይፈጠርበት ይኖራል። የኩላሊትን በሽታ ያመጣው ነገር ነው የሚወስን ነው። አኪዩት ወይም ዘላቂ ያልሆነ የኩላሊት በሽታ የሚያመጣ ነገር ከሆነ ያ በሽታ ሲቀረፍ ኩላሊቱ ቀስ በቀስ የመዳን ነገር ሊኖረው ይችላል። አንዳንዴ ደግሞ እንደዚህ ዘላቂ የሆነ የኩላሊት በሽታ የሚያመጣ ለምሳሌ የስኳር በሽታ ረጅም ጊዜ ኖሮ ወይም የደም ግፊት ረጅም ጊዜ ኖሮ የሚመጣ ቀስ በቀስ የሚጨምር የኩላሊት በሽታ ከሆነ ደግሞ መለወጥ እድሉ የለም። ስለዚህ እንደዚ አይነቶቹ ዘላቂ የሆነ ሁልጊዜ ዳያልስስ ትሪትመንት ያስፈልጋቸዋል። እንደዚሁ አኪውት የተባሉት አይነት ከሆኑ ደግሞ የመመለስ እድል ሊኖረው ይችላል መልካም ዶክተር ተዋበ ግርማ ከበደ ሪሰርች ሜዲካል ሴንተር በተባለው የህክምና ተቋም አማካሪ የኩላሊት ሀኪምና መምህር በዳያሊሲስ ማሽን አማካኝነት ኩላሊት የሚታጠብበትን ህክምና እና እንዲሁም ተያይዘው የሚነሱ ጥያቄዎች ጨምሮ ሰፊ ሙያዊ ማብራሪያ ሰጥተውናል በሌላ መሰል ሙያውን የሚመለከቱ ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ ለአሁኑ አመሰግናለሁ እግዜር ይስጥልኝ

የተከታተላችሁ የምትገኘው የምሽቱን ዝግጅታችን ነው። ቀደም ሲል የተከታተላችሁት ሐኪሞ ይጠይቁ ነበር ትኩረቱን ያደረገው በኩላሊት እጥበት ሕክምናን በተመለከተ ነበር። በነገራችን ላይ አድማጮቻችንና ተመልካቾቻችን በሐኪሞ ይጠይቁ ዝግጅታችን ላይ ሊነሱ ይገባል የምትሏቸውን የጤና ጉዳዮች በተመለከተ ማንኛውንም አስተያየታችን አስተያየቶችን ወይም እንዲነሱ የምትፈልጓቸውን እርዕሰ ጉዳዮች በፌስቡክ አድራሻችን አት ቪ አማሪክ ላይ ልታደርሱ እንችላላችሁ እኛም በነዛ ጉዳዮች ላይ ባለሙያዎችን እየጋበዝን ተጨማሪ ማብራሪያዎች እንድታገኙ የምናደርግን የሚሆነው አሁን ቀጥሎ ደግሞ ወደ ሳምንታዊ ወደሆነው አፍሪካን ወደሚመለከቱ ርዕሶች ፕሮግራም ወይም ዝግጅት እናልፋለን። ጋናዊ ፎቶግራፍ ጋዜጠኛ መስማት ሳናቸው ተማሪዎችን ለማነቃቃት እየሰራ ያለውን መልካም ስራም የተመለከተ ነው፣ የዛሬው ሳምንታዊ የአፍሪካ ርዕሰ ጉዳዮች የተመለከተው ዝግጅታችን። የአካል ጉዳተኛ ለሆኑ ተማሪዎች ያሏቸው የሙያ አማራጮች የተወሰኑ መስለው ሊታዩ ይችላሉ። አንድ ጋናዊ ጋዜጠኛ ታዲያ የፎቶግራፍ ጋዜጠኝነት ሙያን በመጠቀም መስማት የተሳናቸው ትምህርት ቤት ተማሪዎች ያላቸውን እድል ለማስፋት የሚያግዝ ስራ በመስራት ላይ ነው። ሲናኑ ቶርድ ከሳቢሎ ጋና ያደረሰን ዘገባ ዝርዝሩን ይዟል። አሉላ ከበደ እንደሚከተለው ያቀርበዋል የ17 ዓመቱ ጆብ ኒምቢ ቃል አውጥቶ ተናግሮ አያውቅም። ከንግግርና የመስማት ተፈጥሮ እክል ጋር ነው የተወለደው። ኒምቢና ሌሎች እርሱን መሰል የንግግርና የመስማት ተፈጥሮ እክል ያለባቸው ተማሪዎች የፎቶግራፍ ጥበብ በመቅሰም አንደበት የሚጨርግ ክህሎት በማዳበር ላይ ይገኛሉ። በማነሳቸው ፎቶግራፎች አማካኝነት የሕይወቴን ጉዞ ለዓለም ማካፈል ያስደስተኛል የሚለው ኒንቢ በተመሳሳይም ሌሎች አካል ጉዳተኞችን ማነቃቃት እንደሚሻ ያስረዳል። ይሁን እንጂ ኒምቢና ኩዮቹ በማንነታቸው የሚፈጸምባቸውን አድሎ ጨምሮ ብርቱ ፈተናዎች ይገጥሟቸዋል። ከሚገጥሟቸውም ሌሎች መሰናክሎች ውስጥ አንዱ የሥልጠናና ለሥራ የሚያስፈልጓቸው ግብዓቶች ውሱን መሆናቸው ነው። በጋና የስታቲስቲክስ አገልግሎት ግምት መሰረት፣ የመስማት ችግር ካለባቸው ልጆች መካከል ጥቂቱ ብቻ ናቸው የከፍተኛ ትምህርት ዕድል የሚያገኙና መከታተል የሚችሉት። ሆኖም ኒምቢ ታዲያ የያዘውን ዳር ለማድረስ ቆርጦ ተነስቷል። የፎቶግራፍ ጥበብን ለሳቬግሎው መስማት የተሳናቸው ተማሪዎች ትምህርት ቤት ያስተዋወቀው ጆፍሪ ቡታ ነው። በሙያው ለሽልማት የበቃው ቡታ በፎቶግራፍ ጥበብ አማካኝነት የተገለሉ ወገኖች ታሪክ እንዲሰማ የማድረግ ዘመቻ ይዟል። ፕሮጀክቱም የፎቶግራፍ ጥበብ ለለውጥ ይሰኛል። የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ ዓመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያሉ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችን መከተብ ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ። ሰዎች ፎቶግራፎች ወይም ምስሎች በመጠቀም በሚኖሩበት ማህበረሰብ ውስጥ ታሪኮችን ለሌሎች ማካፈልና እንዲሁም ማህበረሰቡን ለሚመለከቱ ጉዳዮች እልባት ማበጀት እንዲችሉ ማሰልጠን ወይም መርዳት ፈልጋለሁ። የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ ዓመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያለ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችንም መከተብ ይችላሉ። ፎቶግራፊ የፎቶግራፍ ጥበብን በመጠቀም በዙሪያቸው ያሉ ታሪኮችን መተረክ ይችላሉ። ወደፊትም የፎቶ ጋዜጠኞች አሊያም የቴሌቪዥን ወይም የሬዲዮ ጋዜጠኞች ሊሆኑም ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ በሚያቀርባቸው መማሪያ ቁሳቁሶች በቀል ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ። ለተማሪዎችህ ከምታቀርበው ወይም ደግሞ ከምትሰጠው ትምህርት ጋር የተያያዘ ምስል የሆነ ቦታ አይተሃል ንበል። ከዚያም ካሜራ በመጠቀም ፎቶግራፉን ለማንሳትና ወደ ክፍል አምጥተህ ለልጆቹ ማሳየት ትችላለህ። በዚያም አማካኝነት የትምህርቱን አቀራረብ ማበልፀግ ትችላለህ። ቡታ ፕሮጀክቱን ጋና ውስጥ ወደሚገኙ ሌሎች አስር ተጨማሪ ትምህርት ቤቶች ለማስፋፋት እና የተማሪዎቹ ስራም የሚታይበት አውደ ትዕይንት የማዘጋጀት እቅድ አለው። ሌላው እቅዱ ደግሞ ተማሪዎቹ የልምምድ ትምህርት የሚያገኙባቸው የመገናኛ ብዙኃን ተቋማትን አፈላልጎ ማመቻቸት ይፈልጋል። እናም የረዥም ጊዜ እቅዱ ደግሞ የአካል ጉዳተኛ ተማሪዎችን አሰልጥኖ ለእውቅናና ለላቀ ሽልማት የሚበቁ የፎቶ ጋዜጠኞችን ማፍራት ነው። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን እንደቀጠለ ነው። ከእኛ ጋር አብራችሁ ስላላችሁ በጣም ደስ ይለናል። በጣም እናመሰግናለን። አሁን ደግሞ ሳምንታዊ ስፖርት ዘገባዎች ወደ ተመለከተ ዘገባ እናልፋለን። በስኮትላንድ ግላስጎ በተካሄደው ሻምፒዮና ኢትዮጵያ ሁለት ወርቅ፣ አንድ ብርና አንድ ናስ በድምሩ አራት ሜዳሊያዎችን በማስመዝገብ ከዓለም አምስተኛ ከአፍሪካ ደግሞ አንደኛ ደረጃን ይዛ አጠናቃለች። በሻምፒዮናው በሴቶች 800 ሜትር ጽጌ ዱጉማና፣ በሴቶች 1500 ሜትር ፍሬዌና ኃይሉ የወርቅ በሴቶች 3000 ሜትር ጉዳፍ ጸጋይ የብር እንዲሁም በወንዶች ሶስት ሺህ ሜትር ሰለሞን ባረጋ የናስ ሜዳሊያ ለኢትዮጵያ ያስገኙ አትሌቶች ሆኗል። ዘጋቢያችን ኤቢሳ ነገሰ ለኢትዮጵያ ሜዳሊያ ያስገኙ አትሌቶች አሰልጣኞችን እንዲሁም ቡድን መሪዎችን ከስፍራው አነጋግሮ ተከታዩን አድርሶናል። ሁለተኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በግላስጎ ሲካሄድ የነበረው በአሜሪካ የበላይነት ተጠናቋል። ኢትዮጵያ ከዓለም አምስተኛ ከአፍሪካ ደግሞ አንደኛ በመሆን ጨርሳለች። በሶስተኛው ቀን ፍጻሜ ውድድር ኢትዮጵያ ሁለት ወርቆችን አግኝታለች። በ800 ሜትር እና በ1500 ሜትር ጽጌ ዱጉማ በ800 እንደዚሁም ደግሞ ፍሬወይኒ ኃይሉ በዚሁ በ19ኛው የዓለም ሻምፒዮና ላይ አትሌቶችንና እንደዚሁም አሰልጣኞችና ቲም ሊደሮችን አነጋግረናል። ተከታተሉን። አትሌት ጽጌ ድጉማ፣ ዛሬ እንግዲህ በግላስጎ በ800 ሜትር ወርቅ ለኢትዮጵያ አስገኝተሻል። እስቲ የነበረውን ሁኔታ ነገሬን፣ እንዴት ምን ተሰማሽ? የመጀመሪያ በመሆኑ ደግሞ ያለውን sarò che

የኢትዮጵያውያን ሕዝብ ለመሰገን እንፈልጋለን። የአትሌቲክስ ፌዴሬሽኑ በጣም በዛ ላይ ትሬዲንግ ግን ምን ይገባ እኔ በምሰጣት ፕሮግራም ልክ ትሰራለች። አሰልጣኝን አክባሪ፣ ስራውን አክባሪ፣ ሰው አክባሪ ናት። በሚገባ ሰርታ ከን በጣም ደስ ትላለች። ባህሯ፣ ተግባሯ ሁሉ የሚያስደስት ነው። ያገኘው ውጤት ሁላችንም ደስ ብሎናል። እንግዲህ እንደሚታወቀው ይሄ አስረተኛው የዓለምኛ ቤት ውስጥ ውድድር ከፍተኛ ፍክር ሲታይበት የነበረ ነው። እኛም ተዘጋጅተን እንደመጣን ሁሉም ነገር በጣም በጥንቃቄ ተዘጋጅተን የመጣበት እና በጣም ሁሉም ይሄን የማይባል ድምቀት ነው የነበረ ውድድርስ እንደመሆኑ መጠን እንግዲህ እንደ ዓለም አምስተኛ ሆነን ጨርሰናል። እንደ አፍሪካ ደግሞ ቀዳሚ ሀገር ሆነን ጠበሰናል ማለት ነው። የተገኘው ውጤት ቀላል አይደለም። በተጓዳኝ ደግሞ ለሚቀጥለው ዓለም ዋንጫ ለሚቀጥለው የፓሪስ ኦሎምፒክ ራሳችንን በደንብ ተጠንቅቀን እንድንዘጋጅ ያመላክ ገናዩ ነገሮች እንግዲህ የሚሆኑት የሚታየው ና ትላንት በነበረን ነገር ላይ በተለይ ጉዳፍ ተወዳደረችበትና ብር ባገኘችበት ነገር ላይ መጠነኛ የሆነ ቴክኒካል ስህተቶች ትንሽ ዋጋ ስከፍለው ያሉ እንጂ ምናልባት እሱ ላይ ወርቅና መጣ ነበር። ወንዶቹ ማክስመን እፈታቸው ተጠቅመው ነገሮችን ማድረግ ችሏል። ዛሬ ላይ ስንመጣ ግን እጅ በጣም ደስ የሚል ነበር። በተለይ ታክቲኩ ላይ በዛ አድርገው የሰሩት ሴቶቹ የነበራቸው መቀባበል፣ አቅማቸው እጅግ በጣም ጥሩ ነበር እና ከመጀመሪያ ውድድር የመጀመሪያ ወርቅ ካገኘ ነው አትሌት ጽጌ በ400 ሜትር የምትሮጥ ብዙ አመት አገር ሞክላ ትሮጥ ነበር። በዚህ ፊልድ እና በዚህ አመት ነው ወደ 800 ሜትር የመጣችው እና እናውቅ ነበር። ወደ 400 እንድትቀየር ከ400 ወደ 800 እንድትቀየር ከፍተኛ ግፊት አሰልጣኞችና አብሮ ሰፖርት የሚያጓት ተባብረው ወደዚያ ፊልድ ካስገባው በኋላ ትልቅ ውጤት እንደምታመጣ በትሬኒንጉ እናውቅ ነበር እና ኢትዮጵያ ላይ ለመጀመሪያ ጊዜ በኢትዮጵያ መሬት ላይ 159 በመሮጥ የመጀመሪያ ሰው ነች እና ልጅ ለኢትዮጵያ ያልተደፈረውን የ800 ሜትር የመጀመሪያ አትሌት እንደምትሆን ተስፋ አድርገን እሷ ለዚህ ውድድር የሚያበቃት ዝግጅት ስናደርግ ነበር እና እግዚአብሔር ረዳን፣ ተሳካልን። ሚኒማ መጣች፣ ኳሊፋይ ሆነች። ላስት ሞመንት ላይ ነው ኳሊፋይ አደረገችው። እዚህ መታ ደግሞ የሆነ ነገር እንደምትሰራ ኤክስፔክት አድርገናል። በዛ ፈጣን ሳ ነው የወጣችው። የኦሎምፒክ ሚኒማውን አሟልታለች እና በዚህ ፊልድ ኢትዮጵያ ለመጀመሪያ ጊዜ ወርቅ መውሰዷ ነው። ቀጣይም ደግሞ ለኦሎምፒክ እንግዲህ ትልቅ ተስፋ ያለት እንዲ አግኝተናል። እንደ ቲምም እንደ ማኔጅመንት ደስ ብሎኛል። ለቲም ኢትዮጵያውንም እንኳን ደስ ያላችሁ ለማለት እፈልጋለሁ። ወይም እንደዛው ወርቃም ታርገሽ አምስት መቶ ድሬ ና እሷ ተጠብቀው ነበር ነበረ እዚህ ግን ውድድር ላይ ሁለቱም አትሌቶች የማሸነፍ አቅም ነበራቸው። እኛ እንደሚያሸንፍ እርግጠኛ አይደለንም፣ ግን አንድና ሁለት ሁለቱ ልጆች እንደሚቀዳደሙ ካላቸው የአመቱ ፈጣን ሰዓት ባስመዘገቡ መሰረት እንጠብቃቸው ነበር። ያልታሰበ ህመም ገጠማት በውድድር መካከል እና የእግሯ ላይ ችግር ነበር። በዛ ምክንያት እሷ አሮጠች የተጠበቀው ደረጃ ከፍተኛ ግፊያ ነበር። መሀል ላይ ቀርታ ነበር ፍሬወይኒ እና ከዛም ምንጭቃ ወታ አሜሪካ ከፊት አምልጣ እየሄደች ያለችበትን ቦታ ላይ ደርሳ አልፋ እየጠበቅ ነውን። ምክንያቱም መቶ ፐርሰንት እርግጠኛ ሆነን የጠበቅነው ውድድር ነበር። አሳክተዋለች እና በጣም ደስ የሚል ነበር። አድማጮቻችንና ተመልካቾቻችን የየካቲት 25 2016 ዓ ም የምሽቱ ዝግጅታችን ይህን ይመስል ነበር። ዝግጅቶቻችንም በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በትዊተር ደግሞ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። በዛ ማግኘት ትችላላችሁ ኢንስታግራምና ዩቱብ ላይ ታገኙናላችሁ። አስተያየትና ጥቆማ ሲኖራችሁ፣ ተዘዋዋሪ የስልክ መስመራችን 202-255-9942 የውስጥ መስመር 14፣ አስተያየታችሁን በድምፅ በተቀረጠው መመሪያ መሰረት አኑሩልን። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምፅ ቀርጣችሁ አስቀምጡልን። በኢሜይል ልታገኙን ለምትፈልጉ፣ ሆርን አት ቪኦኤ ኒውስ ዶትኮም ላይ ኢሜል አድራሻችንን መጠቀም ትችላላችሁ። የተከበራችሁ አድማጮቻችንና ተመልካቾቻችን፣ የምሽቱ ዝግጅቶቻችን እነዚህ ምስሉ ነበር። አስማማየን ነበርኩ ሳስተናግዳችሁ አመሸሁ። ንጉሴ ታምሬ በቅንብሩ አብሮን ነበር በስቱዲዮ ቅንብሩ